ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አንድ የብሬን ቴክስት ቡክ ለአምስት ተማሪ አይነት መረጃ የሰጡኝን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻሉበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታ ባለ መጽሐፍ ኖሮን በቤታችን ወስደን ሀይላይት አድርገን ጽፈንበት፣ እንደዛ ነው የተማርነው። ለነሱ ደግሞ አክሰሳብል ባልሆነ የትምህርት ቁሳቁሶች መማር ልክም አይደለምም፣ ፌርም አደለም። ከአይነ ስውራን የትምህርትና የጤና ዘርፍ ተሳትፎ ውስጥ የራሱን አስተዋጽኦ በማበረከት ላይ ያለው ዙዙ የተባለ በጎ አድራጎት ድርጅት መስራች ሆነችውን ዶክተር መልእክተ ጳውሎስን የሰማናት የምሽት እንግዳችን ናት። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩመራለው ንጉሱ ታምሬ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅታችን ስንሻገር በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ አይነስውራን ማህበር በኩል መጽሐፍትን በበጎ ፈቃደኝነት ትታረቅ የነበረችው ዶክተር መልክተ ጳውሎስ ከዩኒቨርሲቲ ተመረቃ ከወጣች በኋላ ዙዙ የጤናና የትምህርት በጎ አድራጎት የተሰኘ ድርጅት መስርታለች። ተቋሙ ከሰሞኑ የመጀመሪያ ዙር ስራዎቹን ለኢትዮጵያ አይነስውራን ማህበር ማበረከቱን ያስታወቀ ሲሆን በቀጣይም የትምህርትና ጤና ተኮር መጽሐፍትን ማየት ለተሳናቸው ተማሪዎች ተደራሽ እንዲሆኑ እየሰራ ይገኛል። ኤደን ገረመው ዶክተር መልክተንና በጎንደር ከተማ አጼ ፋሲል ትምህርት ቤት መምህርት የሆኑትን ወይዘሮ በላይነች ሲሳይን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል። ማየት የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጭ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይተዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ የነስውራን ማህበር በኩል መጽሐፍቶችን ታነባ የነበረችው የዙዙ የትምህርትና የጤና በጎ አድራገብ ድርጅት መስራች ዶክተር መልክተ ጳውሎስ ተሞክሮዋን እንዴት ትናገራለች? የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ እፈልግ ነበር፣ ከማገልገል ጋር። በዛም ነው ሕክምና የገባሁት። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር እና በተለይ የአእምሮ ጤናና የስነተዋልዶ ጤና ላይ በጣም መስራት እፈልግ ነበር። ለዛም ነው ዝዙ ያልኩት። ዝዙ የሁለት ሰዎች ስያሜ መነሻ ነው። ዙፋንና ዙረሽ ወርቅ እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩ የእናቴን ስምና የአክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ የያዘ እያደገ የሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ። ነው አንደኛው ሶስት ዓመት ያክል የካሴት ነው ቆየሁት። ስለ ትምህርት ክሊኒከል አታችመንት የምንለውን የህክምና ትምህርት ስምር፣ እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር ያደርግ ነበር። ትንሽዬ ስቱዲዮ ያለቻቸው ማስታወቂያዎችን የስድስት ኪሎ የመማሪያ መጽሐፎችን ወደ ድምጽ የሚቀየሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ፣ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ፣ በየቦታው ስቱዲዮ ቢኖር በየቦታው በተመቸው አቅጣጫ ስቱዲዮ ኖሮ ብዙ ሰው ቮለንቴር ቢያደርግ ብዙ ነገር ከበር ማድረግ እንችላለን ብዬ አስብ። እንደዛ ነው ፕሮጀክት የቀረጽኩት የነበረው። ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምፅ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች። አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው ዓይነ ስውራን እና የማየት ድክመት ያላቸውን ተማሪዎች የሚቀበሉት ነው። ከዛ ደግሞ ወደ ሀየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች፣ የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሲሽኑ ብቻ ስለሆነ የሚያመጣው። እጥረት አለ። በቀላሉ ሊባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትን ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬል ቴክስትቡክ ለአምስት ተማሪ አይነት መረጃን የሰጡኝን ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛ ነው የተማርነውና ለእነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር የትምህርት ቁሳቁሶች መማር ልክም አይደለም፣ ና ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው። ሲስተሙ ያለው መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ ና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሴሽን በጣም ብዙ ማቴሪያሎቹ የሚቀበለው ከስድስት ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው ና እዛ በበጎ ፈቃደኝነት ያየ ነው። እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን ከዚህ ሁለቱን አገጣጣምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመርን። በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነት ሲሳይ አይነስውር ናቸው። ይህን መሰል ድጋፎች አይነ ስውር አለ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ። ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ለው ዲፓርትመንት ቢሆንም ዚህ አጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ብሎ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ለዓይነ ስውራን ትልቅ ትልቅ ትልቅ ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለግነው ሰዓት እየከላለስን ማንበብ እንችላል። ስለዚህ ለእኛ ትልቅ አጋዥ ነው። ይሄንን ነገር ይቺ ወጣት ልጅ ለዓይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገር ሆነ ሞባይልም ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል። እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ና ማንም የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለዓይነ ስውራን ከባዱ ችግር ተፈታ ብዬ ነው የማስበው። በዚህ አይነት እና ሁሉም ሰው እሷ ይሄን ሀሳብ አስበዋለች። ሌላው ደግሞ ከጎኗ ቁሞ ለእነዚህ ላይነት ውራኖች ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ። ብዙ በመጀመሪያ ዙር የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነ ስውራን ማህበር በስጦታ መልክ ማበርከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልእክተ አጋርታለች። እኛ ሬከርድ አድርገን የጨረስ ናቸውን ማቴሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ላይ ኢትዮጵያ ምስውራን ማህበር እናስረክባለን። ምክንያቱም እነሱ ከሀያ ሺ የሚበልጥ ሜምበሮች አሏቸው ክፍለ ሀገርም ጨምሮ ትልቅ የሆነ የቴሌግራም ቻናልም ስላላቸው በሱ በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሴሽን እናስረክባለን ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ምናዊ ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን። ቱም ግን ለምንም ክፍያ የሚደረጉ አገልግሎቶች ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው ወይም ደግሞ አካታችነትም ስንም አንድ የአካል ጉዳት ብቻ አይደለም። ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስለተዋልዶ ላይ የወረበሯ ደህንነት እነሱ እነሱ ላይ ምን እናደርጋቸውን መረጃዎች ምልክት ቋንቋ እንደሱ አድርገን እናወደቀረጽ ነው ያለው ነው ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብ ነው። በኋላ ደግን እየሰፋ ሲሄድ ሁሉንም አካታጭ የሆነ ሲስተም እንዲሆን አድቮኬት ከማድረግ ጨምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው እቅዳቸው። ዶክተር መልእክተ ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ፣ የተከፈቱ ጉድጓዶች ሲኖሩ፣ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ሕይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልእክት አስተላልፋለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ልዩ ድጋፍ ለሚሹ ሕጻናትና ታዳጊዎች የቀለምና የሙያ ትምህርት መስጠትን ጨምሮ ሌሎች የበጎ አድራጎት ስራዎችን ለአመታት የከውነው የሰሜን አሜሪካው ራዕይ የህጻናት መርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ መሰናዶ አዘጋጅቶ ነበረ። ስለዚህ ዝግጅት ያጠናቀርነው ዘገባ በመቀጠል ይቀርባል። ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት። እናት አዜባ ታሮ ልጃቸው በአመታት ውስጥ ባሳየው መልካም ብቃት ውስጥ የራእይ የህፃናት መርጃ ድርጅት ሚና መኖሩን ያነሳሉ። ስሜ አዜባ ታሮ ይባላል። በዚህ ሀገር አዜባ ታሮ አደሬ ራይት ናው የኢትዮጵያን ኤርትራ ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ። ፋውንደርም ነኝ ከግሩፕ ኦፍ ፓረንስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በእለት እለት ስራዬ ደግሞ ኤጅኬሽናል ኮንሰልተንት ነኝ። ኢን አዲሽን ቱ ዛት አይዱ ቢሄቪየር ቴራፒ ቱ ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረ እና እዛ ፕሮግራም ላይ መታ አዜ ልጅ አለሽ፣ ልጅሽን ኮምፒውተር ላስተምረው ስትለኝ፣ ትቀል ልጅ አለሽ፣ የኔን ልጅ ኮምፒውተር ላስበው አልችልም ነበረ። ግን እሷ ለሱ ያላት ኤክስፔክቴሽን ወዝ ሃየር ዘን ማይን። ብሊድ ምትችም ንዲውልሲ አለች። እና እንዲሁም አራት ልጆች ጨመሪና አም ራእይ ፕሮግራም ይባላል የኔ ፕሮግራም። እንደዚህ ስፔሻልኒስ ልጆችን እንረዳለን በአሜሪካ ኮምፒተር በማስተማር። ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች እንደዚህ አይነት ልጆች ስን ኪድስ ስፔሻል ኒድስ ማለት ነው። ስለሚያስፈልግ እነሱን ምረዳለሁ ለእነሱ ፈንድሬ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው ይና ጽጌ የተገናኘ ነው። ከዛ ኋላ የእውነት ሺ ቱክ ኢት ኦን ሄር ልጄን ወሰደች፣ አስተማረች። የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም። የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው። ራይ የህፃናት መርጃ ድርጅት የዛሬ ስድስት ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ህጻናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ሥራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት። ኦቲስቲክ ያላቸው የተለያየ ስፔሻል ኒድ ያላቸው ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን ነው የጀመርነው። ኢትዮጵያ ውስጥ ሶስት ሁለት ክፍለ ከተማ አራት ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኒዮ ሶስት ትምህርት ቤቶች፣ ነፋስ ስልክ ላፍቶ አንድ ትምህርት ቤት ውስጥ ምንድን ነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር ሀያ ልጆች ነበሩ። ኤቫሉዌት ተደርገው አያውቁም ትምህርት ተምረው አያውቁም። ስለዚህ የእኛ ፕሮግራም ምንድነው? ዘ ፓይለት ፕሮግራም ነው። የሚፈልጉትን ስለማናቅ እየሰራን ነው፣ የሚፈልጉትን የምናውቀው ማለት ነው። ስለዚህ መጀመሪያ ስንጀምር ምንድነው ያደረግ ነው እስራስ ደብተር፣ እስኪ ብርቱ ገዝተን ላክንላቸው። ከዛ በአመቱ ሰርቬ ያደረግን እዛ ሰርቬ ላገ ስናደርግ ምንም የጠቀማቸው ነገር ስለሌለ እዚህ ሀገር ካሉ የስፔሻል ኒድ ባሎዌት ከምታደርግ ወይዘሮ ሙሉ ትባላለች፣ ከእሷ ጋር ተባብረን ኢትዮጵያ ሄዳ የባሎዌት አደረገችልን ልጆቹ ሀያውንም ልጆች። ከዛ በኋላ ምንድን ያደረግነው እነዚህ ልጆች ለትምህርት ኤክስፖ ሲሆን አያውቁም፣ መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ያደረግነው ምግብ እንዲበሉ ጠዋት ጠዋት ቁርሳቸው ቤታቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው፣ ልጆቹ የሙያ ትምህርት ቢማሩ ሞር ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችልም፣ ስራ መግባት አይችሉም። ግን ሞያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው እንትን ያደርጋሉና፣ ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማር ናቸው። እንግዲህ እዛ ጋር የምታያቸው የሸማ ስራዎች አሉ። ልጆቹ ዛሬ እግዚአብሔር ይመስገን ትካስ ኦልሞስት ሰባት አመት ግለኛ በጣም በጣም ጥሩ ኤክስፐሪንስ ያደረግንበት እና በጣም የተደሰትንበት ነው። አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል። ራይ የህጻናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ሕፃናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርቧል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልደ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል። ኢትዮጵያ በምንሰራበት ጊዜ ዋትስ አራውንድ አስ እኛ ጋስ ያሉት ኢትዮጵያውያን አሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት። አሜሪካ ውስጥ ያለነው በሙሉ ስተዲው ለሁሉም ነው። ስለዚህ እኛ በአካባቢያችን ብዙ በግምት ከአስር የኢትዮጵያ ልጆች ሶስት የኢትዮጵያ ልጆች ስፔሻል ዲያግኖሲስ ይደረጋሉ። ስለዚህ የእኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ፣ እውቀቱ እስቲል ስቲግማ ወይም እርግማም ነው ወይ ደግሞ ምን ኃጢያ ሰርቺ ነው የሚለው ነገር ጭንቅላቱ ስላለ ስቲኛ ከዚህ ለምን አንጀምርም ብለን አስበም፣ እኛ ብዙዎቻችን የኮምፒተር ባለሙያዎች ነን። አይቲ ነው የተማርነው ባክግራውንድ። ስለዚህ ማስተማር ጀመርን። ማለት ኮዲንግ ዌብ ዲዛይን፣ እነዚህ አይነት ነገሮችን እነሱን ስንጀምር ወደ 12 ልጆች ነበር የጀመርነው። አሁን ግን ኦልሞስት በሰባት ዙር 185 ልጆችን አስመርቀናል። ስለዚህ ይህንን ሴም ቲንግ ቴስት ስላደረግንበት እሱ ኢትዮጵያ ውስጥ እንደተገበር አራቱ ትምህርት ቤቶች ውስጥ የኮምፒውተር ላብ ወደ 300 ብር አውጥተን የኮምፒውተር ላብ አሰርተናል። ወደ 107 ዴስክታፖች ሰባት ላፕታፕ አንዳንድ የመጫወቻ ቁሳቁሶች ልክን ስቲል ፕሮሰስ ላይ ነው ያለው። ሆፕ አንድ ቀን የእኛን ቪዥን አንደርስታንድ ሲያደረጉ እንደሚለቅልን እርግጠኛነት ራይ። የህጻናት መርጃ ድርጅት ለሚሰራቸው ግብረ ሰናይ ስራዎች የሚሆኑ ግብአቶችን የሚያገኘው ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው። ላልና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልድ ኢትዮጵያውያን መካከል ናቸው። እና ለእርስ ምን አደረጋለሁ ለልድተኝ መጫዎችን አምሰታለሁ ለአርሲኤ ልጆቹ ቅድም ያናገርካት ልጄ ናት። የእሷን በርዝዴ የአንድ ቀን ፕሮግራም ነው ትልቅ ድግስ። እዚህ አካባቢ ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ጥሩ ነው። ሰው ደረስ ችለ መደሰት አለበት። እንደዚህ አይነት ነገር ማዘጋጀት አለበት ግን አንዳንዴ ኤክስትራ ወጪ ሊሆን ስለሚችል የእሷ ልደት ፕሮግራም፣ ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ የብርዝሌ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ከረንሲ ከዚህ እሷ የሰበሰበችው ገንዘብ ለኢትዮጵያ ውስጥ ለአያ አንድ ልጅ የአንድ ዓመት ቁርስ ችሎ ነበር። ራ ለእዛ ሰርተፊኬሽን አለ ደስ ብው መጣው ዋናው ዓላማ ል ደግነትን ለመማር ለልጆችም ደግነትን ታስተምራለ ለዛው ሲሆጣ በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ሥራዎች የሚያስቃኙ ማስገንዘቢያዎችን ለእይታ አቅርቧል። ራእይ የህጻናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአእምሮ ውስንነትና ልዩ ፍላጎት ጋር የተያያዙ ሙያዊ ማብራሪያዎችም ቀርበዋል። እንዲህ ያሉ መድረኮችና ተቋማት ካላቸው ማህበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኘኋቸው ተሳታፊዎች ነግረውናል። በመጀመሪያ ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። we are all human beings እዚህ ምድር ላይ የመጣ ነው ቱ ሜክ ዲፍረንስ አት ዲፍረንት ሌቨል ያንን ከማመን ጀምረን እንዳላቸው ስኪል እንዳላቸው አምነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያደረጉ ሜምበርስ እንደሆኑ እኛ መቀበል፣ ወላጆችም ይህንን ማመን፣ ሶሳይቲውም ህብረተሰቡም ይህንን አምኖ ሌቭላቸው ከሌላ እኩል ላይሆን ይችላል፣ ሰፖርት ሊፈልጉ ይችላሉ፣ ግን ስቲል We have to believe that they are contrib uh, contributing society members in the home. I <laughs> mean, ያን ነገር ማድረግ ጥሩ ነው። አጌን ደግሞ መነሳሳቱ ከራሳቸው ነው የሚጀምረው። ያው ግን አንድ የመስጠት ከጀመር ማድረግ ነው። ምንም ነገር ገንዘብ ዛማሽ አታወጣም። በተለይ አርስ መተ እንደዚህ አይነት ፕሮግራም ሲኖር መርዳት ነው። ልጆች ማስተማር ይኖር ያስተምራሉ። ማስተማር ላይ ማስተማር ነው። ይህ ምሽት አዝናኝ ዝግጅቶችን ከማካተት ተሻግረው ተሳታፊዎች የድርጅቱን ግብና ራዕይ ይጋሩ ዘንድ የሚያደርጉ አሳታፊ መርሃ ግብሮች እንዲሁም መልመጃዎች ቀርቦበታል። የገጠሙ ችግሮች ተወስተዋል። በዋናነት ግን ድርጅቱ አድጎና ጠንክሮ አዲስ የመሰሉ የተጨማሪ ሕፃናትና ወጣቶችን ነገ የሚያፈኩ መላዎችን አመላክተው ተጠናቀዋል። ለአሜሪካ ድምፅ ሀብታሙ ዜዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ቀጣዩ ዘገባ ደግሞ ወደ አፍሪካዊቱ ሀገር ጋና ይወስደናል። ሁለት ጋናውያን ወጣቶች በአፍሪካ የቆዩ ልብሶች ተመልሰው በጥቅም ላይ እንዲውሉ በማድረግ የፋሽን ዘርፉ ከአካባቢ ጥበቃ ጋር እንዲስማማ ጥረት እያደረጉ ይገኛሉ። ወጣቶቹ የቆዩና ዘመናዊ ያለፈባቸው ልብሶችን መልበስ የድህነት ምልክት ሳይሆን የዘመናዊነት ምልክት ነው ሲሉም ይከራከራሉ። የቪኦኤን ዘገባ ኤደን ገረሞት አሰማናለች። በጋና ዋና ከተማ አክራ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጄውም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ እቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጄምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ እቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው። ክዌስት ይህንን የሚለው ቲቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ ሀሳቡ ሁሉም ሰው የድሮ እቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ዕቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ዕቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለመዋል ይረዳል። ጋና በየሳምንቱ ከቻይናና ከምዕራብ ዓለም 15 ሚሊዮን እቃዎችን በጅምላ ትቀበላለች። እነዚህ እቃዎች በወዱ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40 በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ዕቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካነማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስና እና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽ እና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግ የሚያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅቱ ውጪ ያገኘናት ወጣት ናት። የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሀ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል። ማይራ አክላም እንዴት ትላለች? ዓመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ? የጋና ወደቦች ከምዕራቡ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግመው እንዲለብሱ ሱ በጽናት እያበረታቱ ይገኛሉ። ፕሪንስ ክዌስት በድጋሚ ሁላችንም ሀቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆየ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው። የዚህ መሰናዶ አጋር መስራች የሆነው ጀምስ አይደምም የሚጨምረው አለው ሐሳባችን፣ አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሰው ለጥቅም ለመዋል አስፈላጊ ነው። ፕሪንስ ኮስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል። እዚህ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አረፍጄም ስለመጣ ይሆናል። ዘግይቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ። ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል። በድረ ገጾች ላይ የቆዩ እቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል። ማይራ ዳቪስ በዚህ ጉዳይ ላይ የምትለዋ አላት። ድሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ፣ የሚለውን ነገር መተው። ጉቺ የተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስም መግዛት ይቻላል እኮ። ለአመታት እዚህ ቆይቷል፣ ገዝቶ መልበስም ይቻላል። Gabina VOE. ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 2022 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። በነገራችን ላይ በዝግጅቶቻችን ላይ ጥቆማ አስተያየት፣ እንዲሁም ደግሞ መልእክት ካላችሁ በመደበኞቹ የ ማህበራዊ መገናኛ አውታሮቻችን በኩል ሀሳባችሁን እንድታጋሩን ይሁን። ፌስቡክ ላይ ያለን፣ ቴሌግራም ላይ አለን፣ ትዊተር ላይ አለን፣ እንዲሁም በሌሎች በዌብሳይታችን ላይ ስለምንገኝ ሀሳባችሁን ልንቀበል ዝግጅ ነን። አሁን ጥቂት ደቂቃዎች ይቀሩናል። የሙዚቃ አፍታን ውሰድ ጣቢያው የአሜሪካ ድምፅ ትከታተሉት የነበረው ደግሞ ጋቢና ቪዮ የነገሰው ይበለን እያልን የምንሰናበታችሁ በመስተንግዶ ሀብታሙ ስዩም በድምፅና በምስል ቅንብሩ ደግሞ ንጉሡ ታምሬ ነበር መልካም ምሽት ይላችሁ